የዲደብልዩ ዜና አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እንሆው። በምዕራብ ዳርፉር አልፋሽር ቀውሱ ተባብሶ ሊቀጥል ይችላል የሚል ስጋት እንደገባው የመንግስታቱ ድርጅት አስጠነቀቀ። የድርጅቱ ማስጠንቀቂያ የተሰማው የፈጥኖ ደራሹ ኃይል አርኤስኤፍ ታጣቂዎች ከወራት ብርቱ ትግል በኋላ የኤልፋሽር ከተማን ሙሉ በሙሉ መቆጣጠራቸው ይፋ ማድረጋቸው ከተሰማ በኋላ ነው። ሁለቱ ምዕራብ አፍሪቃውያን አዛውንቶች ፕሬዚዳንታዊ ምርጫውን አሸነፉ። በካሜሩን የፕሬዚዳንታዊ ምርጫ ውጤት በመቃወም አደባባይ በወጡና በፖሊስ መካከል በተፈጠረ ግጭት በትንሹ አራት ሰዎች ተገደሉም፣ በርካቶች ተጎድተዋል። በኢቮሪኮስ በተደረገው ፕሬዝዳንታዊ ምርጫ የ83 ዓመቱ አላሳኔ ዋታራ ማሸነፋቸውን የሚገልጹ የቅድመ ይፋዊ ውጤቶች ወጥተዋል። የማሊ ፍርድ ቤት በቀድሞ ጠቅላይ ሚኒስትር ላይ እስራት ፈረደ። ፍርድ ቤቱ በጠቅላይ ሚኒስትሩ ላይ እስራት የበየ ነው በእስር ላይ ለሚገኙ የወታደራዊ ሁንታውን በመተቸት ለሚታወቁ ሰው አጋርነታቸውን የሚገልጽ ንግግር በማድረጋቸው ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ምስራቅ አፍሪካዊቷን ሀገር ኬንያ ሊጎበኙ ነው ፕሬዚዳንት ጂዲ ቫንስ በመጪው ታሳስ ወር በደቡብ አፍሪካ በሚካሄድ አንድ ጉባኤ ላይ ከተካፈሉ በኋላ ወደ ኬንያ እንደሚያቀኑ የውስጥ ምንጮችን ጠቅሶ ሮይተርስ ዘግቧል። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይቃጣብኝ አይቀርም ያለውን የሰው አልባ አውሮፕላን ማለትም ድሮን መጥቶ መጣሉን አስታወቀም። ቡድኑ ድሮኑን መጥቶ የጣለው ቀደም ሲል ተፈጽሟል ያለውን የአንድ ድሮን ጥቃት ተከትሎ ነው። በግሪኳ የሌስቦስ ደሴት አቅራቢያ በደረሰ የጀልባ አደጋ በትንሹ የአራት ሰዎች ሕይወት ማለፉን የግሪክ የባህር ሰርጥ ጠባቂዎች አስታወቁም። ብርቱ የባህር ወጀብ ሳያደርሰው አልቀረም በተባለው አደጋው ቁጥራቸው በውል ያልታወቀ ሰዎች የደረሱበት አልተለየም። ዜናውን በዝርዝር በምዕራብ ዳርፉር ኤልፋሽር ቀውሱ ተባብሶ ሊቀጥል ይችላል የሚል ስጋት እንደገባው የመንግስታቱ ድርጅት አስታወቀ። የድርጅቱ ማስጠንቀቂያ የተሰማው የፈጥኖ ደራሹ ኃይል አርኤስኤፍ ታጣቂዎች ከወራት ብርቱ ትግል በኋላ የኤልፋሽር ከተማን ሙሉ በሙሉ መቆጣጠራቸውን ይፋ ማድረጋቸው ከተሰማ በኋላ ነው። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ ሰኞ በሰጡት መግለጫ ለወትሮም በአስከፊ ረሃብ የተጋለጠችው አልፋሽር አሁን ለተባባሰ ግጭት ልትጋለጥ እንደምትችል ያሰጋናል ብለዋል። ዋና ጸሐፊው እንዳሉት በአልፋሽር አሁን ያለው ሁኔታ እንዲባባስ የውጭ ኃይሎች ጣልቃ ገብነት ትልቅ ሚና ተጫውተዋል። ምክንያቱም በሱዳን አሁን እያየነው ነው ያለነው የመከራ ደረጃ ሊቋቋሙት ከማይችሉበት ደረጃ እየደረሰ ነው። በብሔራዊ ጦሩና በፈጥኖ ድራሽ ኃይል መካከል የሚደረገውን ጦርነት የተኩስ አቁም ለማድረግ ብሎም ለችግሩ ፖለቲካዊ መፍትሄ ለመሻት የውጭ ጣልቃ ገብነት እየጨመረ መምጣት አወሳስቦታል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ትናንት እሁድ እንዳስታወቀው ለረዥም ጊዜ በቁጥጥር ስር ሳትገባ የቆየችውን የመጨረሻውን ከተማ ኤልፋሽር ሙሉ በሙሉ መቆጣጠሩን አስታውቋል። ቡድኑ ከተማውን ሙሉ በሙሉ መቆጣጠሩ አላባራ ያለውን የእርስ በርስ ጦርነት ሊያባብሰው ይችላል የሚለው ማሳሰቢያ ጎልቶ እየተሰማ ነው። ትንታኞች እንደሚሉት የኤልፋሽር በፈጥኖ ደራሽ ኃይል እጅ ላይ መውደቅ ለሱዳን መከፋፈል አይነተኛ ሚና ሊጫወት ይችላል። የሱዳን ብሔራዊ ጦር ሰሜናዊ የምስራቅና ማዕከላዊ የሱዳን ክፍልን ሲቆጣጠር የአርኤስኤፍ ፋይሎች የዳርፉር እና የደቡባዊ ሱዳን አንዳንድ አካባቢዎችን ተቆጣጥረዋል። ሁለቱ ምዕራብ አፍሪካውያን አዛውንቶች ፕሬዚዳንታዊ ምርጫውን አሸነፉም። በካሜሩን የፕሬዚዳንታዊ ምርጫ ውጤት በመቃወም አደባባይ በወጡና በፖሊስ መካከል በተፈጠረ ግጭት በትንሹ አራት ሰዎች ተገድለዋል፣ ሌሎች በርካቶች ተጎድተዋል። ባይቮሪኮስት በተደረገው ፕሬዚዳንታዊ ምርጫ የ83 ዓመቱ አላሳን የውታራ ማሸነፋቸውን ደግሞ የቅድመ ይፋዊ ውጤቶች አመልክተዋል። ያለፉትን 43 ዓመታት በስልጣን ላይ የቆዩትና በአፍሪቃ በስልጣን ላይ ለረዥም ዓመታት ከቆዩ ፕሬዚዳንቶች ከቀዳሚዎቹ የሚሰለፉት ቢያ ዛሬም ለዘጠነኛ ጊዜ መመረጣቸውን የሀገሪቱ ህገ መንግስታዊ ምክር ቤት ይፋ አድርጓል። ምክር ቤቱ ይፋ ባደረገው ውጤት መሠረት ፓውል ቢያ 53.7 ድምፅ ሲያገኙ ተቀናቃኛቸው ኢሳ ቺሮማ 35.2 ድምፅ በማግኘት ሁለተኛ ሆነዋል። ሁለት ብርቱ ተቀናቃኛቸውን ከምርጫ አግልለው ምርጫውን ያካሄዱት የአይቮሪ ኮስቱ ፕሬዚዳንት አላሳኔ ኦታራ በበኩላቸው ምርጫውን ማሸነፋቸውን የሚያመለክት የቅድመ አጠቃላይ ውጤት መውጣቱን የፈረንሳይ ዜና አገልግሎት ዘግቧል። በመፈንቅለ መንግስታትና የጂሃዲስቶች ጥቃት በሚታመሰው ምዕራብ አፍሪካ አንጻራዊ መረጋጋትና ተከታታይ ኢኮኖሚያዊ እድገት እያስመዘገበች ያለችው አይቮሪኮስት ባለፈው ቅዳሜ ነበር ወደ ዘጠኝ ሚሊዮን የሚጠጉ ዜጎቿ ለፕሬዚዳንታዊ ምርጫው ድምፅ የሰጡት። የአገሪቱ የምርጫ ኮሚሽን አጠቃላይ ውጤቱን በፍጥነት ይፋ ያደርጋል ተብሎ ይጠበቃል። የማሊ ፍርድ ቤት በቀድሞ ጠቅላይ ሚኒስትር ላይ እስራት ፈረደ። ፍርድ ቤቱ በጠቅላይ ሚኒስትሩ ላይ እስራቱን የፈረደው በስር ላይ ለሚገኙ የወታደራዊ ሁንታውን በመተቸት ለሚታወቁ ሰው አጋርነታቸውን የሚገልጽ ንግግር በማድረጋቸው ነው። የቀድሞ ጠቅላይ ሚኒስትር ሙሳ ማራ በተከሰሱበት ወንጀል ጥፋተኛ መባላቸውን ተከትሎ የሁለት ዓመት እስራት ይጠብቃቸዋል። ሙሳ ማራ የመንግስትን ስልጣን ዝቅ ማድረግና ህዝብን ለብጥብጥ የማነሳሳት ክሶች ቀርበውባቸዋል። በቀድሞ ባለስልጣን የተላለፈው የስርዓት ቅጣት በማሊ ወታደራዊ ገዢዎች ከተወሰዱ የስርዓት እርምጃዎች ይሄኛው የቅርብ ጊዜ ነው። የመብት ተሟጋቾች እንደሚሉት የማሊ ወታደራዊ ሁንታ የመንግስት ተቺዎችና የተቃዋሚ መሪዎችን ኢላማ እያደረገ ነው ሲሉ ይከሳሉ። ሙሳ ማራ ከእስር በተጨማሪ 888 ዶላር የሚመነዝር 550 የአገሪቱ ፍራንክ ቅጣትም ተላልፎባቸዋል። የተላለፈባቸውን የእስራትና የገንዘብ ቅጣት ይግባኝ እንደሚጠይቁላቸው ጠበቃቸው ገልጸዋል። የቅድሞው ጠቅላይ ሚኒስትር ባለፈው ዓመት የሐምሌ ወር በማኅበራዊ መገናኛ ገጻቸው ምንም እንኳ ሌሊቱ ቢረዝም መንጋቱ አይቀርም፣ ይህ እስኪሆንም መታገላችንን አናቆምም የሚል መልእክት አጋርተው እንደነበር ዘገባው አስታውሷል። ይህ ዶች ቨለ ነው። የአሜሪካው ምክትል ፕሬዚዳንት ጂዴ ቫንስ ምስራቅ አፍሪካዊቷን ሀገር ኬንያን ሊጎበኙ ነው። ጂዴ ቫንስ በመጪው ታሳስ ወር በደቡብ አፍሪካ በሚካሄድ አንድ ጉባኤ ላይ ከተካፈሉ በኋላ ወደ ኬንያ እንደሚያቀኑ የውስጥ ምንጮችን ጠቅሶ ሮይተርስ ዘግቧል። ምክትል ፕሬዚዳንቱ በኬንያ ስለሚያደርጉት ጉብኝትም ሆነ ስለሚኖራቸው ቆይታ በዝርዝር የተባለ ነገር የለም። ከአሜሪካ ጋር የቅርብ ትብብር እንዳላት የሚነገርላት ኬንያ የተያዘው የጎርጎርሳውያኑ ዓመት ከመጠናቀቁ በፊት የንግድ ስምምነት የመፈጸም ዕቅድ እንዳላት ተነግሯል። አሜሪካ የጎርጎርሳውያኑ 2024 ኬንያን የኔቶ አባል ሀገር ያልሆነች ሁነኛ ጋር በማለት መሰየሟ ይታወሳል። እንደዚያም ሆኖ ግን ኬንያ በተለይ ከቻይና ጋር ያላት የጠበቀ ግንኙነት በአሜሪካ ባለሥልጣናት ዘንድ የተወደደላት አይመስልም። የተለያዩ ባለስልጣናት በተለያዩ ጊዜያቶች በዚህ ጉዳይ ላይ ትችት ሲያቀርቡባትም ቆይተዋል። የሆነ ሆኖ ምክትል ፕሬዚዳንት ጄ ዲ ቫንስ ከታኅሳስ 3 እስከ 7 ቀን 2018 ዓ ም ድረስ በናይሮቢ የጉብኝት ቆይታ እንደሚኖራቸው ምንጮች ነግረውኛል ሲል ሮይተርስ በዛሬው ዘገባው አስነብቧል። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይቃጣብኝ አይቀርም ያለውን የሰው አልባ አውሮፕላን ድሮን መጥቶ መጣሉን አስታወቀ። ቡድኑ ድሮኑን መጥቶ የጣለው ቀደም ሲል ተፈጽሟል ያለውን የአንድ ድሮን ጥቃት ተከትሎ ነው። በሊባኖስ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ባወጣው መግለጫ እንዳለው ትናንት እሁድ ከሰዓት በኋላ የሰላም አስከባሪ ወታደሮቹን በአስጨናቂ ሁኔታ ኢላማ ያደረገ የእስራኤል ድሮን ለጥቃት ጥቃት ለማድረስ ተቃርቦ ነበር። ይህንኑ ተከትሎ ኃይሉ በወሰደው የመከላከል እርምጃ ድሮኑን መጥቶ መጣሉን አስታውቋል። የእስራኤል መከላከያ ቃል አቀባይ በበኩላቸው የሰላም አስከባሪ ኃይሉ መትቼ ጣልኩ ያለው ድሮን ስጋት የሚፈጥር አልነበረም በማለት የቀረበበትን ክስ ውድቅ አድርጓል። ድሮኑ የተሰማራው የዕለት ተዕለት መረጃ ለማሰባሰብ ተግባር ነው ያለው የእስራኤል ጦር ኃይል በሰላም አስከባሪ ኃይሉ ላይ ያነጣጠረ ጥቃት አለመፈጸሙንም አረጋግጫለሁ ብሏል። የተባበሩት መንግስታት ድርጅት እንደሚለው ግን የትናንቱ ክስተት በእስራኤልና ሄዝቦላ መካከል የተኩስ አቁሙ ስምምነት ከተፈጸመበት ካለፈው የጎርጎርሳውያኑ ዓመት ወዲህ ከባዱ ነው። በመጨረሻም በግሪኳ የሌስቦስ ደሴት አቅራቢያ በደረሰ የጀልባ አደጋ በትንሹ የአራት ስደተኞች ህይወት ማለፉን የግሪክ የባህር ሰጥ ጠባቂዎች አስታወቁም። ብርቱ የባህር ወጀብ ሳያደርስ አልቀረም በተባለው አደጋው ቁጥራቸው በውል ያልተለየ ሰዎች የደረሱበት አልታወቁም ተብሏል። የአደጋውን መከሰት ተከትሎ በአካባቢው የተሰማሩ የህይወት አድን ሰራተኞች የሰባት ሱዳናውያን ህይወት ማትረፋቸውን የድንበር ጠባቂዎችን ጠቅሶ የግሪክ ዜና አገልግሎት ኢአርቲ ዘግቧል። ጀልባዋ በጉዞ ላይ በነበረችበት ወቅት ምን ያህል ሰዎች ጭና እንደነበር የታወቀ ነገር የለም። በአደጋው የደረሱበት ያልታወቀ ሰዎችን ለማፈላለግ በሄሊኮፕተርና መርከቦች የታገዘ የባህር ላይ አሰሳ እየተደረገ እንደሚገኝ የጀርመን ዜና አገልግሎት ዲፒኤ ዘግቧል። ነገር ግን በአካባቢው የተከሰተው ኃይለኛ የባህር ላይ ወጀብ በአደጋ ላይ ያሉትን ሰዎች ለማፈላለግ ብርቱ ተግዳሮት ፈጥሯልም ነው የተባለውም። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን እንዳለው ባለንበት የጎርጎርሳውያኑ 2025 ዓመት ብቻ መነሻቸውን ከቱርክ ወይም ከሊቢያ ያደረጉም ከ30ሺ በላይ ስደተኞችና እና ተገን ጠያቂዎች ወደ አውሮፓ ለመግባት የሜዲትራኒያን ባህርን አቋርጠዋል። ይህ ዶቸቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታል አስታውሳችሁ። በምዕራብ ዳርፉር ኤልፋሽር ቀውሱ ተባብሶ ሊቀጥል ይችላል የሚል ስጋት እንደገባው የመንግስታቱ ድርጅት አስታወቀ። የድርጅቱ ማስጠንቀቂያ የተሰማ የፈጥኖ ደራሹ ኃይል አርኤስኤፍ ታጣቂዎች ከወራት ብርቱ ትግል በኋላ የኤልፋሽር ከተማን ሙሉ በሙሉ መቆጣጠራቸውን ይፋ ማድረጋቸው ከተሰማ በኋላ ነው። ሁለቱ ምዕራብ አፍሪቃውያን አዛውንቶች ፕሬዚዳንታዊ ምርጫውን አሸነፉ። በካሜሩን የፕሬዝዳንታዊ ምርጫ ውጤት በመቃወም አደባባይ በወጡና በፖሊስ መካከል በተፈጠሩ ግጭት በትንሹ አራት ሰዎች ተገለዋል። በርካቶችም ተጎድተዋል። በአይቬርኪስ በተደረገው ፕሬዚዳንታዊ ምርጫ የ83 ዓመቱ አላሳ ኔውታራ ማሸነፋቸውን የቅድመ ይፋዊ ውጤቶች አመልክተዋል። የማሊ ፍርድ ቤት በቀድሞ ጠቅላይ ሚኒስትር ላይ እስራት ፈረደ። ፍርድ ቤቱ በጠቅላይ ሚኒስትሩ ላይ እስራት የፈረደው በስር ላይ ለሚገኙ የወታደራዊ ሁንታን በመተቸት ለሚታወቁ ሰው አጋርነታቸውን የሚገልጽ ንግግር በማድረጋቸው ነው ተብሏል። የአሜሪካው ምክትል ፕሬዚዳንት ጂዲ ቫንስ ምስራቅ አፍሪካዊቷን ሀገር ኬንያን ሊጎበኙ ነው። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይቃጣብኝ አይቀርም ያለውን የሰው አልባ አውሮፕላን ማለትም ድሮን መጥቶ መጣሉን አስታወቀም። በግሪኳ የሌስፖስ ደሴት አቅራቢያ በደረሰ የጀልባ አደጋ በትንሹ የአራት ስደተኞች ሕይወት ማለፉን የግሪክ የባህር ሰርጥ ጠባቂዎች አስታወቁ። ዜናው በዚሁ አበቃም። ጤና ይስጥልኝ።